መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሃያ አምስት ዳዊትና የሠራዊቱ አለቆችም ከአሳፍና፣ ከኤማን፣ ከኤዶታም ልጆች በመሰንቆና በበገና በጸናጽልም ትንቢት የሚናገሩትን ሰዎች ለማገልገል ለዩ። በአገልግሎታቸውም ሥራ የሠሩ ሰዎች ቍጥር ይህ ነበር። ከአሳፍ ልጆች ዘኩር፣ ዮሴፍ፣ ነታንያ፣ አሽርኤላ እነዚህ የአሳፍ ልጆች በንጉሡ ትእዛዝ ትንቢት ከተናገረው ከአሳፍ እጅ በታች ነበሩ። ከኤዶታም የኤዶታም ልጅ ጎዶሊያስ፣ ጽሪ፣ የሻያ ሰሜኢ፣ ሐሽቢያ፣ መቲትያ፤ እነዚህ ስድስቱ ለእግዚአብሔር ምስጋናና ክብር በመሰንቆ ትንቢት ከተናገረው ከአባታቸው ከኤዶታም እጅ በታች ነበሩ። ከኤማን የኤማን ልጆች ቡቅያ፣ መታንያ፣ አዛርኤል፣ ሱባኤል፣ ኢያሩሚት፣ ሐናንያ፣ ሐናኒ፣ ኤልያታ፣ ጊዶልቲ፣ ሮማንቲኤዘር፣ ዮሽብቃሻ፣ መሎቲ፣ ሆቲር፣ መሐዝዮት። እነዚህ ሁሉ ቀንድ መለከቱን ከፍ ያደርጉ ዘንድ በእግዚአብሔር ቃል የንጉሡ ባለ ራእይ የሆነው የኤማን ልጆች ነበሩ። እግዚአብሔርም ለኤማን ዐሥራ አራት ወንዶች ልጆችና ሦስት ሴቶች ልጆችን ሰጠው። እነዚህ ሁሉ በእግዚአብሔር ቤት በጸናጽልና በበገና በመሰንቆም ይዘምሩ ዘንድ በእግዚአብሔር ቤት ያገለግሉ ዘንድ ከአባታቸው እጅ በታች ነበሩ። አሳፍም ኤዶታምም ኤማንም ከንጉሡ ትእዛዝ በታች ነበሩ። የብልሃተኞችም ቁጥር እግዚአብሔርን ለማመስገን ከሚያውቁ ከወንድሞቻቸው ጋር ሁለት መቶ ሰማንያ ስምንት ነበረ። ሁሉም ተካክለው፣ ታናሹ እንደታላቁ፣ አስተማሪውም እንደተማሪው ተማሪው ለሰሞናቸው ዕጣ ተጣጣሉ። የፊተኛው ዕጣ ከአሳፍ ወገን ለነበረው ለዮሴፍ ወጣ። ሁለተኛው ለጎዶልያስ ወጣ። እርሱ ወንድሞቹም ልጆቹም አሥራ ሁለት ነበሩ። ሦስተኛው ለዘኩር ለልጆቹም ለወንድሞቹም ለዐሥራ ሁለቱ። አራተኛው ለይፅሪ ለልጆቹም ለወንድሞቹም ለዐሥራ ሁለቱ። አምስተኛው ለነታንያ ለልጆቹም ለወንድሞቹም ለዐሥራ ሁለቱ። ስድስተኛው ለቡቅያ ለልጆቹም ለወንድሞቹም ለዐሥራ ሁለቱ። ሰባተኛው ለይሽርኤል ለልጆቹም ለወንድሞቹም ለዐሥራ ሁለቱ። ስምንተኛው ለያሻያ ለልጆቹም ለወንድሞቹም ለአሥራ ሁለቱ። ዘጠኝኛው ለመታንያ ለልጆቹም ለወንድሞቹም ለአሥራ ሁለቱ። አሥረኛው ለሴሜኢ ለልጆቹም ለወንድሞቹም ለአሥራ ሁለቱ። አሥራ አንደኛው ለአዛርኤል ለልጆቹም ለወንድሞቹም ለአሥራ ሁለቱ። አሥራ ሁለተኛው ለሐሽቢያ ለልጆቹም ለወንድሞቹም ለአሥራ ሁለቱ። አሥራ ሦስተኛው ለሱባኤል ለልጆቹም ለወንድሞቹም ለአሥራ ሁለቱ። አስራ አራተኛው ለመቲትያ ለልጆቹም ለወንድሞቹም ለአሥራ ሁለቱ። አሥራ አምስተኛው ለኢያሪሙት ለልጆቹም ለወንድሞቹም ለአሥራ ሁለቱ። አሥራ ስድስተኛው ለሐናንያ ለልጆቹም ለወንድሞቹም ለአሥራ ሁለቱ። አሥራ ሰባተኛው ለዮሽብቃሻ ለልጆቹም ለወንድሞቹም ለአሥራ ሁለቱ። አሥራ ስምንተኛው ለሐናኒ ለልጆቹም ለወንድሞቹም ለአሥራ ሁለቱ። አሥራ ዘጠነኛው ለመሎቲ ለልጆቹም ለወንድሞቹም ለአሥራ ሁለቱ ሀያኛው ለኤልያታ ለልጆቹም ለወንድሞቹም ለአስራ ሁለቱ ሀያ አንደኛው ለሆቴር ለልጆቹም ለወንድሞቹም ለአሥራ ሁለቱ ሀያ ሁለተኛው ለጌዶልቲ ለልጆቹም ለወንድሞቹም ለአስራ ሁለቱ ሀያ ሦስተኛው ለመሐዝዮት ለልጆቹም ለወንድሞቹም ለአስራ ሁለቱ ሀያ አራተኛው ለሮማንቲኤዘር ለልጆቹም ለወንድሞቹም ለአስራ ሁለቱ ወጣ።